የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ ውስጥ ኤችአይቪ በደሙ ውስጥ የሚገኘው ሰው ቁጥር ከ718 ሺህ በላይ መሆኑንና ከእነዚህም መካከል ሕክምና እየተከታተሉ ያሉት 69 ከመቶ የሚሆኑት መሆናቸው ተገለጠ። አሁንም ያለው አንድ ነጥብ ሁለት ፐርሰንት ማለት የሚያዝናና ነገር አይደለም። ማለት በጥሩ ሁኔታ ነው ያለነው ብለን የምንተኛበት ሁኔታ ነው የለም። አቶ አብርሃም ገብረመድህን የኢትዮጵያ ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ምክትል ዋና ዲሬክተር ናቸው። ባቢ ርዕስ ዘገባ ይዘናል። ዛሬ ለሚሊዮኖች ሞትና ስቃይ መንስኤ የሆነው ህመም ኤች አይቪ ኤድስ የሚታሰብበት ዓመታዊ ቀን ነው። ዓቃቤ ሕግ ዛሬ በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸው ሁለት ተጨማሪ ምስክሮች ፖሊስ ሊያቀርባቸው እንዳልቻለ ገለጠ። በሽብርተኝነት ተወንጅለው በአሁኑ ሰዓት ወህኒ በሚገኙ የዋልድባ ገዳም መነኮሳት ላይ ለየት ያለው ከባና እንግልት ይደርስባቸዋልና ይህን ሁኔታ ለሕዝብ ማሳወቅ እንወዳለን ይላል ዋልድባን እንታደግ የተባለው ዓለም አቀፍ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እምነት ተከታዮች አንድነት ማኅበር። በዚህም ላይ ዘገባ አለን። ሁለቱም በዜና መጽሔት ይቀርባሉ። ጤና ይስጥልና አድማጮች፣ እንደምን አምሽታችኋል። ዛሬ አርብ ኅዳር 22 2010 ዓ ም ነው አስተናጋጆች አዲስ አበበና አሉላ ከበደ ከፕሮግራም አቀናባሪያችን ብርሃን ኃይሉ ጋር አብረናችሁ እናመሻለን። በቅድሚያም የዕለቱ ዋና ዋና የዓለም ዜና። መልካም ምሽት ቅደም ሲል እንደገለጥ ነው ኢትዮጵያ ውስጥ ኤች አይቪ በደሞ ውስጥ የሚገኘው ሰው ቁጥር ከ718ሺ በላይ መሆኑንና ከነዚህም መካከል ህክምና እየተከታተሉ ያሉት 69 ከመቶ የሚሆኑት መሆናቸውን የኢትዮጵያ ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት አስታውቋል። ጽሕፈት ቤቱ ዛሬ ማምሻውን ለቪኦኤ በሰጠው መግለጫ ስርጭቱ አሁንም ዕድሜያቸው ከ15 እስከ 24 በሆኑ ወጣቶች ዘንድ የሰፋ መሆኑን አመልክቶ ኤድስን በመጪዎቹ 12 ዓመታት ውስጥ የህብረተሰቡ ችግር ወደማይሆንበት ደረጃ ለማውረድ ጥረቶች እየተከናወኑ መሆናቸው ተገልጧል። በሌላ በኩል ደግሞ በመላው ዓለም በኤድስ ምክንያት የሚሞቱት ከወንዶች ይልቅ ሴቶች መሆናቸውን የተባበሩት መንግስታት ድርጅት ዛሬ ባወጣው ሪፖርቱ ጠቁሟል። ከኢትዮጵያ የገኘነውንና ከተለያዩ ምንጮች የደረሱንን መረጃዎች አካተን በዕለቱ አብይ ርዕስ በዚህ ጉዳይ ላይ እንመለስበታለን። የኢትዮጵያ መንግስት በቀጣዩ አስር ዓመታት ውስጥ በክልሉ የሚገኙትን ሀያ ሰባት የስደተኞች መጠለያ ጣቢያዎች በሙሉ እንደሚዘጋ ማስታወቁን በትናንቱ ዜናችን ዘግበናል። ስደተኞችም ከህብረተሰቡ ጋር ተቀናጅተው እንዲኖሩ የሚያደርግ እቅድ ነው መንግስቱ ይፋ ያደረገው። ሰሞኑን ይፋ የተደረገ የተቀናጀ ስደተኞች ምላሽ ማዕቀፍ ይህንና ሌሎች ጉዳዮች ያካተተ መሆኑንም የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይኑ ጀማል ለአሜሪካ ድምጽ ገልጠዋል። በመጽሄት ዘገባ ይኖረናል። አቃቢ ሕግ ዛሬ በኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸውን ሁለት ተጨማሪ ምስክሮች ፖሊስ ሊያቀርባቸው እንዳልቻለ ገለጠ። እነኚህ ምስክሮች እንደማይፈልጋቸው ተናግሮ ከዚህ በፊት በመሰከሩት ምስክሮች ቃልና ባቀረባቸው የሰነድ ማስረጃዎች መሰረት ተከሳሹ ይከላከሉ ብሎ ፍርድ ቤቱ ብይን እንዲሰጥለትም ጠይቋል። ፍርድ ቤቱ ለብይን ቀጠሮ ሰጥቷል። ዝርዝር ዘገባ ይኖረናል አንድ የሶማሊያ ከፍተኛ ባለስልጣን በሰጡት ገለጣ ሁለት የሶማሊያ ወታደሮች እና አስራ ሁለት ነውጠኞች አልሻባብ ባካሄደው ጥቃት ዛሬ አርብ ተገድለዋል ብለዋል ነውጠኞቹ የሂራን ክፍል አስተዳዳሪ በሚሄዱበት ኮንቮይ ላይ ነው የደፈጣ ውጊያ ከፍቶ ውጊያው ወይም ግድያው የተካሄደው አስተዳዳሪው አሊ ጄይቲ፣ ኦስማን እና ሌሎች ወታደራዊ ባለስልጣናት ከአደጋው እንዳመለጡና ጥቃቱ የተካሄደውም በቤልድዊን በስተሰሜን 80 ኪሎ ሜትር ርቀት ላይ እንደሆነ ታውቋል። ይበ እንዲህ እንዳለ ከአልቃይዳ ጋር ግንኙነት ያለው የአልሻባብ ተዋጊዎች ወደ ሶማሊላንዷን ፑንትላንድ እያፈገፈጉ መሆናቸው ተገልጧል። አዲስ የተሾሙት የዚምባብዌው ፕሬዚዳንት ኤማኑኤል ምናንጋጓ ከፍተኛ ወታደራዊ ባለስልጣናት ኤመርሰን ማናንጓጓ ናቸው። ከፍተኛ ወታደራዊ ባለስልጣናት በካቢኔያቸው ውስጥ ሰይመዋል። ዜናው ይፋ የሆነው ትናንት ማታ በመንግስታዊ ዜና አውታር ነው። ሀያ ሁለት አባላት ባሉት በአዲሱ ካቢኔ ውስጥ አንድም የተቃዋሚ ፓርቲ አባላት አለመካተቱ ማናንጓጓ ካቢኔያቸው ከቀድሞ ፕሬዚዳንት ሮበርት ሙጋቤ በተሻለ ሁኔታ ሁሉን አካታች ይሆናል የሚለውን ተስፋ እንዳጨለመ ተስተውሏል። ወታደራዊ ሀይሉ ሙጋቤን ከስልጣን እንዳስወገደና በቁም ስር እንዳዋላቸው ቴሌቪዥን መስኮት ብቅ ብለው ያወጁት የጦር ሰራዊቱ ጄኔራል ሲቦሱ ሞዮ አዲሱ የውጭ ጉዳይ ሚኒስትር ተደርገዋል። የአየር ኃይሉ አዛዥ ፌርኒስ ሺሪ ደግሞ የመሬትና እርሻ ሚኒስትር፣ የጦር አርበኞች ማህበር መሪው ክሪስ ሙስትቫንጓ ማስታወቂያ ሚኒስትር ሆነው ተሾመዋል። ሴባስቲያን መሐፍዙ ያጠናቀረውን ሰልሞን ክፍሌ ይዘዋል። ፕሬዚደንት ምናንጋጓ የተቃዋሚን ፓርቲ ደጋፊዎችም ለማካተት ቃል ገብተው የነበር ቢሆንም በዚምባብዌ ዩኒቨርሲቲ የሕግ መምህር ላቭሞር ማዱኩ መሠረት ግን ካቢናቸውን የሞሉት በታማኞች ብቻ ነው። ይሄ ደግሞ የተጠበቀ ነው ያሉት ማዱኩ በቀድሞው የሀገሪቱ የረጅም ጊዜ መሪ በሮበርት ሙጋቤ ከሥልጣን ከተባረሩ በኋላ ከጎናቸው ለቆሙት ብድር መክፈላቸው ነው ሲሉ አስረድተዋል። አሁን ፕሮፌሰሩን ያሳሰባቸው ጉዳይም የሀገሪቱ ሕገ መንግሥት ከሚፈቅደው ውጪ ፕሬዝደንቱ በካቢናቸው ውስጥ የፓርላማ አባላት ያልሆኑ ከአምስት በላይ ሰዎችን ማስገባታቸው እንደሆነ አብራርተዋል። ይህ ሕገ መንግሥታዊ አይደለም። ሕገ መንግሥቱ በጣም ግልጽ ነው። ከፓርላማ ውጪ የሆኑ ከአምስት ያልበለጡ ሰዎችን ነው በካቢኔው ማስገባት የምትችለው። ተመራጩ ሚኒስትር ከሆነና ደሞዝ የሚከፈለው ከሕዝብ ካዝና እስከሆነ ድረስ ያ ግለሰብ የፓርላማ አባል መሆን አለበት። በዚህ በአዲሱ ፕሬዚደንት የካቢኔ አወቃቀር ግን ስምንት ወይም ዐሥር ያህሉ የፓርላማ አባላት አይደሉም። ይበልጣ አእምሮውን የሚረብሸው ጉዳይ ደግሞ ለምን ይሄ ይደረጋል የሚለው ነው። መመሪያው ግልጽ ነው። ከዚህ ቀደም ደግሞ ይሄ ሕገ መንግሥታዊ መመሪያ ተጥሶ አያውቅም። አዲስ የተመረጡት የማስታወቂያ ሚኒስትር ክሪስቶፈር ሙትስቫንጓ ሲናገሩ በዚህ ጉዳይ ላይ አስተያየት መስጠት አልችልም፣ ምክንያቱም ገና ቃለ መሐላ ፈጽሜ ሥራውን በይፋ አልጀመርኩም ብለዋል። አዲሱ ፕሬዚደንት የፓርላማ አባል ካልሆኑ መካከል በካቢኔያቸው ካስገቧቸው ባለሥልጣናት የውጭ ጉዳይ ሚኒስትሩ ሜጀር ጀነራል ሱቢሲሶ ሞዮ ይገኙበታል። የጦር ሰራዊቱ የመንግሥቱን ተቋማት መቆጣጠሩን ጥቅምት አምስት ቀን 2010 ዓ ም በቴሌቪዥን ወጥተው ለሕዝብ ያስታወቁት የአሁኑ ውጭ ጉዳይ ሚኒስትር ሜጀር ጀነራል ሱቢሲሶ ሞዮ እንደነበሩ ይታወሳል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በመጨረሻም ዜና ዕረፍት ጋዜጠኛ፣ ደራሲ፣ ጸሐፊ ተውኔት፣ ገጣሚ፣ ድምፃዊ፣ ተዋናይ፣ ዲያቆንና ሌሎችም የበርካታ ክህሎቶች አስተዋጽኦ ክብርና ሽልማቶች ባለቤቱ ሳሙኤል ፈረንጅ አረፈ። ሳሙኤል ፈረንጅ በ81 ዓመት ዕድሜው ለረጅም ዓመታት በኖረባት ቶሮንቶ ካናዳ ከትናንት በስቲያ ረቡዕ ኅዳር 20 2010 ያረፈው ላለፉት 15 ዓመታት በሕክምና ሲረዳ ከቆየ በኋላ ነው። ነገ ቅዳሜ ኅዳር 23 ለአቶ ሳሙኤል ፈረንጅ በቶሮንቶ ቅዱስ ማርያም ቤተ ክርስቲያን የጸሎት ስነ ስርዓት ከተከናወነ በኋላ አስከሬኑ በዲች ውድ መካና መቃብር እንደሚያርፍ ቤተሰቦቹ ለቪኦኤ ገልጠዋል። አቶ ሳሙኤል ቀደም ሲልም በአማርኛና በእንግሊዝኛ ዜና አንባቢነት በጋዜጠኝነት ሲሰራ የነበረው የኢትዮጵያ ቴሌቪዥን ዋና ዳይሬክተር ሆኖ በቀዳማዊ ኃይለ ስላሴ ከተሾመበት ጊዜ አንስቶ በማስታወቂያ ሚኒስቴርና በሌሎችም የተለያዩ የመንግሥት መስሪያ ቤቶች በኃላፊነት ሰርቷል። ሳሙኤል ለአጭር ጊዜም የቪኦኤ አማርኛ አገልግሎት ባልደረባም ሆኖ ሰርቷል። ሳሙኤል ፍረንች ሁለት መጽሐፎችን የደረሰና ተውኔቶችንም የጻፈ ከመሆኑም በተጨማሪ ስለ ልዕልት ዳያና ኅልፈት በእንግሊዝኛ የጻፈው ግጥም የተለያዩ ዓለም አቀፍ ሽልማቶች አስገኝቶለታል። ሳሙኤል ፍረንች የስምንት ልጆች አባት፣ የሰባት ልጆች አያት፣ የአንድ ልጅ ቅድመ አያት ለመሆኑ ታድሏል። አድማጮች ስለ ሳሙኤል ፍረንች ወደፊት ዝርዝር ያለ ዝግጅት ይዘን እንመልሳለን። ለምሽቱ ያዘጋጀነው ዜናም በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎትና በ19 ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን የአርብ ህዳር 22 2010 ዓ ም ምሽት ዝግጅታችን ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበነን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶው ተከታዩን ወደ ቀጣዩ መሰናዶ ለማለፍዎ ከሁለተኛው አጋማሽ ከሚሰሙት አንዱን ለቅምሻ እናስተዋውቃለን። የተመረጡትን ሰዎች በተመለከተ መቼም አንዳቸውም ስለ ዴሞክራሲ በመናገር ወይም ዴሞክራሲን ለማስፋፋት ተራከሩ የምናውቃቸው ሰዎች አይደሉም። ከዚህ ተነስቼ ሳየው ካለፈ ታሪካቸው ተነስቼ ሳየው የተለየ ነገር ያመጡልናል ብዬ ለመገመት በጣም ይቸግረኛል። መስፍን ነጋሽ ይባላል። ከዚህ ቀደም አዲስ አበባ ላይ ትታተም የነበረችው አዲስ ነገር ጋዜጣ ዋና አዘጋጅ ነው። በወቅታዊ የኢትዮጵያ ፖለቲካ ላይ ያተኮረ ውይይት በሁለተኛው አጋማሽ ይመለሳል። አሁን የዕለቱን አቢረስ ኢትዮጵያ ውስጥ ኤች አይ ቪ በደም ውስጥ የሚገኘው ሰው ቁጥር ከ718 በላይ መሆኑንና ከእነዚህ መካከል ሕክምና እየተከታተሉ ያሉት 69 ከመቶ የሚሆኑ እንደሆኑ የኢትዮጵያ ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት አስታውቋል። ጽፈት ቤቱ ዛሬ ማምሻውን ለቪኦኤ በሰጠው መግለጫ ስርጭቱ አሁንም ዕድሜያቸው ከ15 እስከ 24 በሆኑ ወጣቶች ዘንድ የሰፋ መሆኑን አመልክቶ ኤድስን በመጪዎቹ ዓመታት 12 ይመስለኛል ውስጥ የህብረተሰቡ ችግር ወደማይሆንበት ደረጃ ለማውረድ ጥረቶች እየተከናወኑ መሆናቸው ተገልጧል። በሌላ በኩል ደግሞ በመላው ዓለም በኤድስ ምክንያት የመሞቱት ከወንዶች ይልቅ ሴቶች መሆናቸውን የተባበሩት መንግስታት ድርጅት ዛሬ ባወጣው ሪፖርት ጠቁሟል። ከኢትዮጵያ የተገኘውንና ከተለያዩ ምንጮች የደረሱንን መረጃዎች አካቶ ሰሎሞን አባተ ተከታዩን አዘጋጅቷል። ቶኒ በርንስ የዋሽንግተን ዲሲ ነዋሪ ናቸው። ዊትማን ዋከር በሚባለው የታካሚዎችና የእኩዮች ማበልጸጊያ ማዕከል ውስጥ እየኖሩ ያሉ የጸረ ኤችአይቪ አይቪ ኤድስ አገልግሎቶች ተጠቃሚ ናቸው። ቢንግ ብላክ ማን ዊዝ ኤችአይቪ ዋሽንግተን ዲሲ ሀዝ ናት ዋሽንግተን ዲሲ ውስጥ ጥቁር ሆነህ ኤችአይቪ በደምህ ውስጥ አለ ማለት ቀላል አይደለም። የእኔ ታሪክ እዚህ ዊትመን ዋከር ውስጥ ይጀምራል። በ99 ዓ ም ኤችአይቪ ደሜ ውስጥ እንዳለ የተነገረኝ ጊዜ ሐኪሜ እስከ 50 ዓመትህ ትኖራለህ ስልሳኛ የልደት ቀንህን ግን አታይም አለኝ። እጅግ የምወዳቸውን የቅርብ ጓደኞቼንና ሰዎቼን አጥቻለሁ። ከዚያ በኋላ አብዛኞቹ ሞቱ። እኔም የቀብሬን ሥነ ሥርዓት ሁለት ጊዜ አዘጋጅቻለሁ። የመቃብሬንም ቦታ መርጫ አዘጋጀሁ። ስለዚህ እኔ የኤች አይ ቪን መልካሙን፣ መጥፎውን፣ አስቀያሚውን፣ ተስፋ አስቆራጭ ገጽታውን ሁሉ ያየው ሰው ነኝ። ቶኒ በርንስ ዛሬ ይበልጥ መመቸት ይሰማቸዋል ባሉበት ዊትማን ዋከር ሕክምና ማግኘት ብቻ ሳይሆን ማገልገልም፣ ማግለልም፣ መጠቋቆምም የለባቸውምና፣ ዛሬ ኤድስ ማለት ሞት ማለት እንደነበረ ማንም ይናገርበት ከነበረው ክፉ ዘመን አልፈው ይገኛሉ። ዛሬ ቀን ተቀይሯል። ሜጋን ኮልማን የሕብረተሰብ ምርምር ዳይሬክተር ናቸው። ኤች አይ ቪ በደማቸው ውስጥ ላለ የአገልግሎት ተጠቃሚዎች ለሚደረገው እንክብካቤ እጅግ አስደናቂ እርምጃዎች በሕክምና መስክ ተደርገዋል። የዛሬ 20ና 25 ዓመት የረቡ መድኃኒቶች አልነበሩንም። ዛሬ በተመራማሪዎች፣ በመንግስት፣ በትምህርትና ምርምር ተቋማት ርብርብ በቀን አንድ ብቻ እንክብል የሚወሰድበት ጊዜ ላይ እንገኛለን። የዛሬ መድኃኒቶች የጎን ጉዳታቸው እጅግ ያነሰ ነው፣ ለመውሰድም ቀላል ናቸው። ዛሬ እያንዳንዱ ሰው ጤናማና መደበኛ ሕይወቱን ይኖራል። ዛሬ ህዳር 22 ዓለም የኤድስ ቀንን ለሰላሳኛ ጊዜ አስበዋለ። አሁንም ትኩረት ለኤች አይቪ ኤድስ የዘንድሮው ጸረ ኤድስ ዘመቻ መሪ ቃል ነው። ኤድስ ሲነሱበት የሚቀዛቀዝ ሲተኙለት የሚያንሰራራ አድቢ ጠላት ነው። ዓለም ተጨብጠዋል በሚባሉ ስኬቶች እየተነቃቃ ቢሆንም የኤች አይቪ መተላለፍ ወደ ዜሮ እስካልወረደ የኤድስ ሞት ሙሉ በሙሉ እስካልቆመና ፍጻሜው ላይ እስካልደረሰ አደጋው ምን ጊዜም ከቀድሞም የከፋ እንደሚሆን ተመራማሪዎችና የማኅበራዊ ጥናት ባለሙያዎች ይወተውታሉ። ኢትዮጵያ ውስጥ ዛሬ ከአጠቃላይ ህዝቧ አንድ ነጥብ ሁለት ከመቶ ኤች አይቪ በደም ውስጥ አለ በዓለም የጤና ድርጅት መመዘኛ መሰረት ደግሞ ኤድስ ወረርሽኝ እንደሆነ ይቀጥላል በኢትዮጵያ። ይሁን እንጂ ይላሉ የኢትዮጵያ የኤችአይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ምክትል ዋና ዳይሬክተር አቶ አብርሃም ገብረመድህን ማምሻውን በሰጡኝ ቃል ችግሩ እንዳያገረሽ በከፍተኛ ሁኔታ የእድገታችን እንቅፋት እንዳይሆን የተለጠጠ እቅድ በመያዝ አጠቃላይ ህብረተሰቡን በችግሩ ዙሪያ ያለውን ግንዛቤ እውቀት እና ያስተሳሰብ ለውጥ እንዲያመጣ በማድረግ የተለያዩ መድረኮችን በመፍጠር በከፍተኛ ሁኔታ እየተንቀሳቀሱም ያለ ነው ማለት ነው ስለዚህ የፖለቲካ አመራሩም ህግ አውጪውም ህግ አስፈጻሚ የሚው አካልም የተሻለ ግንዛቤ በመያዝ በአሁኑ ሰዓት ያ የነበረውን ተሞክሮ ጥሩ የሆነ ተሞክሮ አሁንም ያለውን አጠቃላይ የሀገሪቱ ማህበራዊ ኢኮኖሚያዊ እድገት መሰረት በማድረግ ህዝቡን በማንቀሳቀስ በተለይ በችግሩ ተጋላቂ የሆኑ የህብረተሰብ ክፍሎች በተለይ እድሜያቸው ከአስራ አምስት እስከ ሀያ አራት የሆኑ በአፍላ እድሜና በወጣትነት የእድሜ ክልል የሚገኙ የህብረተሰብ ክፍሎችን በዚህ ችግር እንዳይጠቁ በትምህርት ቤት ከሰራን ደግሞ ያው ለውጥ ማምጣት ስለምንችል እዚህም ትኩረት አድርገን እየሰራን ያለ ነው። ግን እየጨመረ ነው የሚባለው መረጃስ ከምን የመጣ ነው? እንደዛ እንትን አይደለም። አሁን ማለት አሁን ከነበረው ከፍተኛ ችግር በከፍተኛ ሁኔታ ያው ቀንሰዋል። ያው የሚታወቅ ነው የኤች አይቪስ ሽሞት የነበረ የህብረተሰብ ክፍል ሰባ በሞቶ ቀንሰናል። ይሄ ዓለም አቀፍ መረጃዎችን ያው ያሳያሉ ማለት ነው። አሁንም ያለው አንድ ነጥብ ሁለት ፐርሰንት ማለት የሚያዝናና ነገር አይደለም ማለት በጥሩ ሁኔታ ነው ያለ ነው ብለን የምንተኛበት ሁኔታ የለም። ስለዚህ ችግሩ ማለት ሶስት ዘጠናዎች አሉ። አሁን ለምሳሌ በደማቸው ኤች አይቪ ወይም ደግሞ ቫይረሱ ያለባቸው ወገኖች በምን ደረጃ ላይ እንዲያሉ ዘጠና ፐርሰንት እንዲያውቁ ማድረግ ካወቁ ደግሞ በደማቸው ቫይረሱ ካለ ደግሞ በቀጥታ የጸረ ኤች አይቪ ሕክምና እንዲጀምሩ ማድረግ ሶስተኛ ዘጠናው ደግሞ እንግዲህ በደማቸው የሚገኘውን የቫይረስ መጠን እንዲቀንስ የማድረግ ስራዎች አሉ። በአለም አቀፍ ደረጃ የተቀመጡ ግቦች አሉ። እነሱን ለማሳካት ነው አሁን የምንሯሯጠው ማለት ነው። በሁለት ሺህ ሰላሳ ማለት ስራ ሁለት አስራ ሶስት ዓመት በኋላ ኤች አይቪ ኤድስ የህብረተሰቡ ችግር ወደማይሆንበት ደረጃ ማድረስ የሚል የተቀመጠ ግብም አለ። ስለዚህ ይህ ግብ ለመድረስ ያው በከፍተኛ ሁኔታ መንቀሳቀስ ስላለብን፣ በዓለም አቀፍ ደረጃ የተጣለብንን ግብም ደግሞ ማሳካት ግዴታችንም ስለሆነ እሱን ለማሳካት ነው የምራራጦ ያለ ነው። ኢትዮጵያ ባለ አምስት ነጥብ የመከላከያ ስልት ስራ ላይ አውላ እየተንቀሳቀሰች መሆኑን እና በአመዛኙ በሀገር ውስጥ ጥሪት ላይ ለመመርኮዝ መምረጧን ምክትል ዳይሬክተሩ አመልክተዋል። መስሪያ ቤቶች ከበጀታቸው ሁለት ከመቶውን ለኤድስ መከላከያ እንደሚመድቡም ገልጸዋል። ይሁን እንጂ የትራምፕ አስተዳደር የውጭ ግንኙነቶችና የአሜሪካ ጥቅደም አቋም በዚያ ጥረት ላይ ያሳደረው ተጽዕኖ ይኖር ይሆን? ያው እንግዲህ ከአሁን በፊት ከነበረበት ሁኔታ ስታየው እንደ ካሁን ቀደሙ ሪሶርሱ ያው ሀብቱ አለ ብሎ ማለት አይቻልም። አንዱም የኤች አይ ቪ ኤስ የመከላከልና የመቆጣጠር ስራዎችን ይሄ የመቀዛቀዝ የምንለው የውጭ ጥገኝነቱ የፈጠረው ጫና ነው ብሎ መውሰድ ይቻላል። ግን አሁን መንግስትና አጠቃላይ ህዝብ የነቃበት ሁኔታ ነው ያለው። ስለዚህ አሁንም እርዳታው ሙሉ በሙሉ ተቋርጧል ባይባልም እንደ ካሁን ቀደሙ አይደለም። ስለዚህ እንደ ካሁን ቀደሙ ባይሆንም በተለይ የመጀመሪያ ደረጃ የመከላከል ስራዎቹ የጤና ፖሊሲያችን አስኳል የሆነውም የመከላከል ስራው ነው፣ እና መንግስት በከፍተኛ ሁኔታ እየሰራበት ነው ያለው። አሁን ለመከላከል የሚባል አሁን ከውጭ የሚመጣ እርዳታ ያለን ለመድኃኒትና ከመድኃኒት ጋር ተዛማጅ የሆኑ ጉዳዮችን ነው፣ አሁን ከግሎባል ፈንድ የምናገኛቸው እርዳታዎች። ከዛ ባሻገር ግን አሁን ለአስተዳደራዊ ስራዎች ባለሙያዎች እና አጠቃላይ ለህብረተሰቡን ለማስተማር ለማንቃት እውቀት አስተሳሰብ አድማችን እንዲሰፋ የማድረግ ስራዎችን የምንሰራው አሁን በሀገራዊ ሀብት ነው። እንዲያውም ለዛ ለፕሪቨንሽን ተብሎ የሚመደበ ሀብት አሁን የለም ብሎ መውሰድ ይቻላል። ከውጭ እርዳታ ማለት ሆነው ከውጭ እርዳታ ከአቶ አብርሃም ጋር ያደረግነውን ሙሉ ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ምክትል ዋና ዳይሬክተሩን አቶ አብርሃም ገብረ መድህንን አመሰግናለሁኝ። ኢትዮጵያ ውስጥ ኤች አይቪ በደም ውስጥ ካለ 718 ሺህ ሰው 69 ከመቶው መድኃኒት እያገኘ እንደሆነ ገልጸዋል። ወደ መጽሔቱ ተከታይ ርዕስ እንሻገር። አድማጮች፣ አቃቤ ሕግ ዛሬ በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸው ሁለት ተጨማሪ ምስክሮች ፖሊስ ሊያቀርባቸው እንዳልቻለ ተገለጸ። እነኚህን ምስክሮች እንደማይፈልጋቸው ተናግሮም ከዚህ በፊት በመሰከሩት ምስክሮች ቃልና ባቀረባቸው የሰነድ ማስረጃዎች መሠረት ተከሳሹ ይከላከሉ ብሎ ፍርድ ቤቱ ብይ እንዲሰጥለትም ጠይቋል። ፍርድ ቤቱ ለብይን ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዘዋል። በአቃቢ ህግና በእነ ዶክተር መረራ ጉዲና መካከል ባለው ክርክር ዛሬ ሁለት የአቃቢ ህግ ምስክሮች ይጠበቁ የነበረ ቢሆንም ሳይቀርቡ ቀርተዋል። አቃቢ ህግ ዛሬ ረፋዱ ላይ ለተሰየመው ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት እንዳመለከተው ከሆነ በኦፌኮው ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸውን ሁለት ምስክሮች ፖሊስ ሊያገኛቸው ስላልቻለ ዛሬ ሊያቀርባቸው አልሆነለትም። ይሁንና እነዚህ ምስክሮቹ ከዚህ በፊት ከመሰከሩት ሰዎች የተለየ ሊመሰክሩ ስለማይችሉ ፍርድ ቤቱ ቀደም ሲል በተሰሙ ምስክሮች ቃልና በሰነድ ማስረጃዎቹ መሠረት ተከሳሹ የቀረበባቸውን ክስ ይከላከሉ ብሎ ብይን እንዲሰጥለት ጠይቋል። ፍርድ ቤቱም የተከላካይ ጠበቆችን ሐሳብ ጠይቋል። ከተከላካይ ጠበቆች መካከል አቶ ወንድሙ ይብሳ አቃቢ ሕግን አመስግነው ዶክተር መረራ ጉዲና ከታሰሩ አንድ ዓመት ከአንድ ቀን መሆኑን አስታውሰዋል። ስለሆነም ፍርድ ቤቱ አጭር ቀጠሮ ቆርጦ ብይን እንዲሰጥለት ጠይቀዋል። አክለውም ለፍርድ ቤቱ ከዚህ በፊት በጽሑፍ ላቀረቧቸው አቤቱታዎች ትዕዛዝ እንዳልተሰጠ አመልክተዋል። አቶ ወንድሙና ሌሎችም ጠበቆች እንዳመለከቱት ከሆነ ተከሳሹ የሚገኙበት ማረሚያ ቤት ከአንድ በላይ ጠበቃ ገብቶ ሊያናግራቸው አይገባም በማለቱ ለደንበኛቸው ሊሰጡ የሚገባውን አገልግሎት ሊያበረክቱ እንዳልቻሉ ተናግረዋል። ከዚህ በተረፈም የዶክተር መረራ ጉዲና ጎብኚዎች ቁጥር በማረሚያ ቤቱ የተወሰነ በመሆኑ ከዘመድ ወዳጆቻቸውና ጓደኞቻቸው ጋር የመገናኘት ነጻነታቸው የተገደበ ሆነዋል ሲሉ ጠቁመዋል። ፍርድ ቤቱም አንዳንድ አቤቱታዎቻቸው አላስፈላጊ በሆነ መንገድ በማረሚያ ቤቱ የአስተዳደር ጉዳይ ፍርድ ቤቱ ጣልቃ እንዲገባ የሚጠይቁ መሆናቸውን ጠቁሞ ፍርድ ቤቱ ሊመለከታቸው ይገባዋል የሚላቸውን ጉዳዮች ለይቶ ማረሚያ ቤቱን እንደሚጠይቅና አጣርቶ ትዕዛዝ እንደሚሰጥ ተናግሯል በጉዳዩ ላይ ብይን ለመስጠትም ለታህሳስ አምስት ቀን 2010 ዓ ም ቀጠሮ ቆርጧል የፌዴራሉ ጠቅላይ አቃቢ ሕግ የካቲት 16 ቀን 2009 ዓ ም ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባቀረበው የክስ ማመልከቻ የኦሮሞ ፌዴራልስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ጨምሮ በዶክተር ብርሃኑ ነጋ ጀዋር መሐመድ ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ ላይ የወንጀል ክስ መስርቶባቸዋል ከዶክተር መረራ ጉዲና በስተቀር የሌሎቹ ተከሳሾች ጉዳይ የሚታየው በሌሉበት እንደሆነም ይታወቃል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ተከታዩ የመጽሔት ትንታኔ ርዕስ ደግሞ ወደ ዋልድባ ጉዳይ ይወስደናል። በሽብርተኝነት ተወንጅለው በአሁኑ ሰዓት ወህኒ በሚገኙ የዋልድባ ገዳም መነኮሳት ላይ ለየት ያለ ወከባና እንግልት ይደርስባቸዋልና ይህን ሁኔታ ለሕዝብ ማሳወቅ እንወዳለን ይላል ዋልድባን እንታደግ ከተባለው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች አንድነት ማህበር የደረሰን መልእክት ባጭሩ እንግልቱ ምንድን ነው? ጉዳያቸውን የያዙ የህግ ባለሙያ ጠይቀናል። የማኅበሩ ምክትል ሰብሳቢ ቀሲስ ሰሎሞን እንደሚሉት ከሚደርስባቸው ወከባ መካከል ፍርድ ቤት እየቀረቡ ነገር ግን ጉዳያቸው ሳይታይ ወይም ከዳኛ ጋር ሳይገናኙና ቀጥሮም ሳይሰጣቸው ወደ እስር ቤት የሚመለሱበት ሁኔታ አንዱ ነው ይላሉ። ለመሆኑ የዋልድባ ገዳም ዛሬ በምን አይነት ሁኔታ ላይ ይገኛል? ቀሲስ ሰሎሞን እንደሚሉት ከሚደርስባቸው ወከባ መካከል ፍርድ ቤት እየቀረቡ ነገር ግን ጉዳያቸው ሳይታይ ወይም ከዳኛ ጋር ሳይገናኙና ቀጠሮም ሳይሰጣቸው ወደ እስር ቤት የሚመለሱበት ሁኔታ አንዱ ነው። ለመሆኑ የዋልድባ ገዳም ዛሬ በምን ሁኔታ ላይ ይገኛል? ቀሲስ ሰሎሞን፣ ያው ገዳሙ በተረጋጋ ሁኔታ ላይ እንዳልሆነ መረጃዎች አሉ። እዛ ያሉ አማርኛ ተናጋሪ አባቶች በብዛት ተሰደው ወጥተዋል የቀሩትን ጥቂቶች ናቸው እና ያው የመከፋፈል የመለያየት ሁኔታ እንዳለ እንሰማለን። በስራው በኩልም የመንግስት የጀመረው ስራ ምንም ሊሳካ አለመቻሉን እርግጠኛ የሆነ መረጃ አለን። እነዚህ አባቶች የሰሩት ወንጀል የጣሱት ሕግ የለም። ገዳማችን አይደፍርም፣ ገዳማችን አይነካም፣ ክብሩን ጠብቆ መኖር አለበት በሚል ስለተቆረቆሩ ነው የሁሉ ችግር እየደረሰባቸው ያለውእና ያም ሳያንስ ደግሞ አሁን እንደገና የምንኩስና ድርሳችሁን ካላወለቃችሁ ተብሎ የሚፈጽምባቸው ስቃይ እየበረታ መጥቷል። ከዋልድባን እንታደግ ማህበር እንደተረዳ ነው የእነ አባን ጉዳይ የያዙት የህግ ባለሙያ አቶ አማሃ መኮንን ናቸው። የማህበሩ አባላት የሚያሰሙትን ቅሬ እስከ ምን ድረስ ያውቃሉ? እውነት ነው። ያው እነዚህ መነኮሳት ሪልቶ ማረሚያ ቤት ነው የሚገኙት። እስር ላይ እንደመሆናቸው ሁሉም ታሳሪ የሚጋራቸውን ችግሮች ለምሳሌ በቂ መኝታ ቦታ አለማግኘት፣ ከጠያቂ ጋር በተያያዘ እንደዚህ ገደቦች አሉባቸው። ምናልባት እንግዲህ የእነሱን ደግሞ ለየት የሚያደርገው ከሃይማኖታቸው ጋር በተያያዘ የራሳቸው አልባሳት አለ መስቀል ጨምሮ ለየት ያሉ ችግሮች ተፅዕኖዎች እየደረሱባቸው እንደሆነ ለእኔም ላማከራቸው ሄ ጊዜ ቀልጽ ይገልጹልኛል። ፍርድ ቤት በቀረቡ ጊዜም በፍርድ ቤት አቤትታ ያቀረቡበት ሁኔታ አለ። በርካታ ታሳሪዎች የእነሱን ሃይማኖታዊ ምክር ድጋፍ ለማግኘት እንደሚቀርቧቸው እና አንዳንዴ የማሰባሰብ ነገር እንደሚኖር ነገር ግን የማረሚያ ቤቱ አስተዳደር ይሄንን በበጎ መልክ እያየው እንዳልሆነና ማረሚያ ቤት ውስጥ በሰኞቹ አካባቢ የሚነሱ አንዳንድ የመብት ጥያቄዎች እና አንዳንድ እንቅስቃሴዎች በጋጠመው ጊዜ ሁሉ ከእነዚህ ጥያቄዎች ጀርባ ማረሚያ ቤቱ እንደ አመት በሚቆጥሯቸው በሚቆጥራቸው ጥያቄዎች ጀርባ እነሱ እንዳሉ የመቁጠርና እነሱን በጥርጣሬ ማየት እንቅስቃሴያቸውን፣ የመከታተል ማዋከብ፣ ትርጉም የሚሰጠው ነው። ይሄ እንደሚደርስባቸው ነው። አንዱ ለፍርድ ቤት የሚገለጡት ሃይማኖቱ የሚያዛቸው የሆነ ልብስ ይለብሳሉ። ሁሉም እዛ የታሰረ ሰው ዩኒፎርም እንዲለብስ ይጠይቃል። ለነገሩ ህጉም ይላል። ግን የእነሱን ለየት የሚያደርገው ይሄ ልብሳቸው መነኩሴ እንደመሆናቸው እነሱ እንደሚሉት ስልሞት ብቻ የሚወልቅ ከአካላቸው ጋር የተያያዘ ከእምነታቸው ጋር በጣም ጥብቅ ቁርኝነት ያለው ከሚይዙት መስቀል እኩል ዋጋ እንዳለው ነው እነሱ የሚናገሩት እና ይህን ማውለቅ እንደማይችሉ እንደማይፈቅዱ ነው እየተናገሩ ያሉት። እኛም ለማረሚያ ቤት ለፍርድ ቤት አቤቱታ አቅርበን ነበር። ግን በኋላ ላይ ማረሚያ ቤቱም የተወው መስሎ ነበረ የፈቀደላ ያደረጋቸው መስሎ ነበረ። ከቅርብ ጊዜ ወዲህ ግን ያንን ግፊት እንደገና ያንን ጥያቄ ማረሚያ ቤቱ አስተዳደር እያነሳባቸው ነው። እንደሚያውም ማውለቅ እንዳለባቸው እንደውም ሊያቃጥሉባቸው እንደሚችሉ ሁሉ ማረሚያ ቤቱ ያዘጋጀውን ዩኒፎርም ካለበቱ የቅጣት እርምጃ ሁሉ ሊወሰድባቸው እንደሚችል የዛቻ ማስፈራሪያ እንደሚደረግባቸው ለእኔም ነግረውኛል። ለፍርድ ቤትም ይሄንን አመልክተዋል። እንግዲህ ሌላው ደግሞ ከሃይማኖት ነጻነት ጋር ከእምነት ነጻነት ጋር ይያያዛል። ይሄ ልብሳቸው የሚለብሱት ልብስ ዝም ብሎ ልብስ ሳይሆን ነ እንደሚሉት እንደሚያምኑት ከእምነታቸው ጋር ቁርኝት ያለው ነው። ስለዚህ ልብሳቸውን እንዲያወልቁ መስቀላቸውንም እንዲተው ከመገደድ ማለት የሀይማኖት ነጻነትንም የሚጋፋ ነው። ለማንኛውም ግን በዚህ አቅጣጫ ለፍርድ ቤት ቅድም እንዳልኩት አቤት አቅርበን ነበረ የአቤት ሳ አሁንም ተንጠልጥሎ ያለ ነው። ምክንያቱም ማረሚያ ቤቱ ገብቶ ስላልሄደበት እስኪያወልቁ ድረስ ወይም አውልቁ ተብሎ በቀጥታ የተገደዱበት ሁኔታ እስካሁን ስላልተፈጠረ ለጊዜው የአቤቷን ተንጠልጥሎ ነው ያለው። አንድ ሰው ብቻ ነው፣ አንድ ኮንስታብል ማን አሉኝ፣ ስሙን አላስታውስም። እሱ ብቻ ነው ይሄን አውልቁ ልብሳቸውን ያለው እንጂ ማረሚያ ቤቱ በትዕዛዝ መልክ በህግ መልክ አይደለም ይሄን የተናገረው የሚል መረጃ ስላለኝ፣ እርስዎ ይሄንን አጣርተዋል? አስተዳደሩ ነው ማረሚያ ቤቱ ነው ይሄን ምክንያቱ ነው አንድ ሙሉ የሚገልጹት የማረራ ቤት ሰራተኛ ወይም ኃላፊ አለ። በችሎት ላይ ስሙን የገለጹት በአጋጣሚ በኔ በኩል አሁን እሱን እኔ ለማስተጋባት አልችልም። ተረጋገጠ ነገር እስከሌለ ድረስ ግን እንደተባለው የዚህ አይነት ጫና እያደረገብን ነው የሚሉት አንድ የማረሚያ ቤቱ ኃላፊ ነው። ታዲያ ይሄ ትክክል ይሆናሉ ወይ ማለት ነው? ግለሰብ ተነስቶ ትዕዛዝ ሳይሰጠው ይሄን ለማስፈጸም መሞከሩ ማለት ነው። ምናልባት ይሄ እየተደረገባቸው ያለ ጫና በፍርድ ቤት መታየት የሚችልበት እድል ቢኖር ጫናው የአንድ ግለሰብ ነው ወይስ የማረሚያ ቤቱ አስተዳደር አቋም ነው የሚለውን ነገር መለየት ሊቻል ይችል። አሁን ባለው ሁኔታ ግን አንድ ሰው ወይም አንድ የማረሚያ ቤት ኃላፊ በግሉ ተነሳሽነት እየወሰደ ያለ እርምጃ ከሆነ ትክክል ነው ሊባል አይችልም። ምናልባት ጥያቄው ፍርድ ቤቱም ሊያጣራው ሊታወቅ የሚችል ነው የሚሆነው። ሁለቱ መነኮሳት በነገራችን ላይ አባ ገብረ ስላሴና አባ ገብረ ኢየሱስ የሚባሉ ናቸው። ሁለቱ መነኮሳት ከዚህ ቀደም በተለይ አባ ገብረ የሚባሉት የዋልድባን ሁኔታ በተመለከተ ለእኛም ብዙ ጊዜ መረጃ ሰጥተውናል አቅርበናቸዋል እና ሁለቱ ናቸው አሁን በእስር ላይ የሚገኙት አይደለም የታወቁ መነኮሳት ከዋልድባ ከዚህ ቀደም ፍርድ ቤት ሄደው ዳኛም ሳያዩ ሌላ ቀጠሮ ሳይሰጣቸው ተመልሰዋል። እንደተመለሱ ደግሞ ሁለቱም የተለያየ ክፍል ጨለማ ቤት ውስጥ ነው የሚገኙት የሚል መረጃም አለን። ይሄንን እርስዎ ማረጋገጥ ይችላሉ። ጨለማ ቤት ውስጥ እንደሚገቡ፣ እንደሚያስፈራሯቸው በተለይ ልብሳቸው ጋር በተያያዘ ልብሳቸውን የማያወልቁ ከሆነ ወደ ጨለማ ቤት የሚባሉ ቦታ እንደሚወስዷቸው እንደ ማስፈራሪያ እንደ ማዛቻ እንደሚናገራቸው ነግረውኛል። እስካሁን ግን ጨለማ ቤት ገብተናል የሚል መረጃ ለእኔ አልሰጡኝም። በዚህ ሁኔታ ነው ያሉት። አሁን የሁለቱ መነኮሳት ጉዳይ ለፍርድ ቤት መቼ ነው የሚቀርበው? በቅርቡ ባለፈው ሳምንት ፍርድ ቤት ይቀርባሉ ተብሎ ሄደው ዳኛም ሳዩ ተመለሱ። አሁን መቼ ይቀርባሉ? ጉዳያቸው ምን ላይ ደረጃ ላይ ነው ያለው? በርካታ ተከሳሾች አሉ፣ አብረው የተከሰ ያሉ በጉዳዩ ላይ ተከሳሾች ያቀረቧቸው የመጀመሪያ ደረጃ መቃወሚያው ላይ የሚደረገው ክርክር አብቅቶ በዛ ክርክር ላይ ብይን ለመስጠት ነበረ የተከተረው ባለፈው ቀጠሮ ላይ ፍርድ ቤት ከደረሱ በኋላ የፍርድ ቤት ሂደቱ በተለያየ ምክንያት ታውቆ የችሎት ስርዓት ሳይከናወን በመቅረቱ አሁን እንደገና ለታህሳስ አስራ አራት ተቀጥሯል። መልካም። አቶ አመሃ መኮንን እግዚአብሔር ይስጥልኝ። አመሰግናለሁ፣ አመሰግናለሁ። አዲስና እንግዶቹን እናመሰግናለን። አድማጮች፣ ወደ መጨረሻ የመጽሔት ርዕስ ነው የምናልፈው። የኢትዮጵያ መንግስት በአገሪቱ የሚገኙትን ሀያ ሰባት ካምፖች በአስር አመታት ውስጥ እንደሚዘጋና ስደተኞችም ከህብረተሰቡ ጋር ተቀናይተው እንዲኖሩ የሚያደርግ እቅድ ይፋ አደረገ ይላል ሰሞኑን ይፋ የተደረገው ይህ የተቀናጀ ስደተኞች ምላሽ ማዕቀፍ ይህንና ሌሎች ጉዳዮችን ያካተተ መሆኑን የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዲሬክተር አቶ ዘይኑ ጀማል ለአሜሪካ ድምፅ ተናግረዋል አቶ ዘይኑን ያነጋገራቸው እስክንድር ፍሬው ነው ተከታዩን ዘግቧል ሰሞኑን ይፋ የተደረገው እቅድ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ከአምናው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን በኒውዮርክ በተካሄደና በስደተኞች ላይ ባተኮረ የመሪዎች ስብሰባ ላይ የገቡትን ቃል መነሻ ያደረገ ነው። ጠቅላይ ሚኒስትሩ በዚህ ስብሰባ ከስደተኞች አያያዝ አንጻር ኢትዮጵያ ዘጠኝ ማሻሻያዎችን ተግባራዊ እንደምታደርግ ቃል ገብተው ነበር። የተቀናጀው የስደተኞች ምላሽ ማዕቀፍ ይፋ መደረግ እነዚያን እቅዶች ተግባራዊ ለማድረግ እንደሚያግዝ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይኑ ጀማል ለአሜሪካ ድምጽ በስልክ አብራርተዋል። ተግባራዊ ከሚደረጉት ማሻሻያዎች አንዱም አሁን በካምፖች ውስጥ የሚኖሩትን የጎረቤት ሀገራት ስደተኞች ከህብረተሰቡ ጋር ተቀላቅለው እንዲኖሩ ማድረግ መሆኑን አስረድተዋል። የአስር አመት ስትራቴጂክ ቪዥን አስቀምጠናል። ሀያ ሰባት ካምፖች ናቸው በአሁኑ ሰአት ያሉት። ሀያ ሰባቱን ካምፖች በአንድ አመት ወይ በሁለት አመት ዘግተህ ሁሉም ሰው ወደ ውጭ ማድረግ አትችልም። ከካምፖች ማርገሃቸው የስራ እድል ሳታመቻችላቸው የተለያዩ ገቢ የሚያስገኙ ፕሮጀክቶችን ነድፈህ ወደ ፕሮዳክቲቭ ስኪም ካላስገባናቸው በሀገራችን ውስጥ ባለው የሌበር ማርኬት ተቀጥሮ የመስራት አቅም ያላቸው አይደሉ። ስለዚህ በአስር አመት ትራጀክታሪ ውስጥ አስገብተህ ቀስ በቀስ ፕሮጀክት ቀርጠህ ወደ እርሻ የሚገባው በእርሻ እንዲገባ፣ በአነስተኛ ጥቃቅን መግባት የሚገባው በዛ ወደዛ፣ ወደ ኢንዱስትሪያል ፓርክ የሚገባው ወደዛ እንዲገባ እንግዲህ የማመቻቸት ስራ ላይ ኦልሬዲ ገብተናል። ቪዥን ማስቀምጠናል በአስር አመት ካምፖቹ በሙሉ አቦሊሽ እናደርጋቸዋለን ብለን ነው የምናስበው። ስለዚህ በአስር አመት ውስጥ ሁሉም ወደ ኢትዮጵያ የሚመጡ ስደተኞች በካምፕ ውስጥ አይደለም የሚስተናገዱት፣ ከህብረተሰቡ ጋር ተቀላቅለው ነው እንዲኖሩ የሚደረገው ነው እያሉኝ ያሉት። አዎ፣ አሁን እኛ ያተኮር ነው ያሉት ላይ ነው ዘጠኝ መቶ ሺህ በላይ ስደተኛ ነው ያለው። እንግዲህ ከእነዚህ ስደተኞች አብዛኞቹ ከሀያ አመት በላይ ቆዩ አሉ፣ ከአስር አመት በላይ ቆዩ አሉ እና ረጅም ጊዜ የቆዩ እዚህ ኢትዮጵያ ውስጥ ረጅም ጊዜ የቆዩ ስደተኞች ናቸው። ስለዚህ ይህን ስትራቴጂክ ቪዥናችን ሞር የሚያተኩሮ ያሉት ላይ ነው እዚህ ኦልሬዲ የገቡት ላይ ነው። ኢመርጀንሲ የማይቀር ነው አንድ ለኢመርጀንሲ የሚሆን ካምፕ አንድም ካምፕ ሁለት ካምፕ የማይቀር ነው ወደ ኢንፍላክሱ የሚቀጥል ከሆነ ማለት ነው። እነዚህን ግን ፕሪ አሬንጅን የሆነ የሆነ ፕሮጀክት አዘጋጅተን የኢኮኖሚ እድል አዘጋጅተን የስራ እድል አዘጋጅተን ቀስ በቀስ ከካምፕ ወደ ፕሮዳክቲቭ የሆነ ስኪም እናስገባቸዋለን ነው ዋናው። አሁን ኤርትራውያን ስደተኞች አዲስ አበባን ጨምሮ በተለያዩ አካባቢዎች ከማህበረሰቡ ጋር ተቀላቅለው ሲኖሩ እየተመለከትን ነው። እርግጥ እነሱ በባህልም በብዙ ነገር ያው ከህዝቡ የተሳሰረ በመሆኑ ለነሱ አስቸጋሪ አይሆንም። ነገር ግን ሌሎቹ ከሌሎች ጎረቤት ሀገራት የሚመጡትን ስደተኞች እንደዚህ ከማህበረሰቡ ጋር ቀላቅሎ ማኖር ትንሽ ፈተናዎች ሊኖሩት እንደሚችሉ ስጋታቸውን የሚገልጹ ዓለም አቀፍ ተቋማት አሉ። አቶ ዘይኑ ምንድን ነው በዚህ ላይ እናንተ ምላሽ? ይህንን ተቀባይነት የሌለው ነው ትልቁ ነገር አሁን አውጥተን ከካምፕ አውጥተን ስደተኞቹ እናኖራለን። በቂ የሆነ ዝግጅት አድርገን ነው። አሁን ለምሳሌ ወደ እርሻ የሚገቡ ከሆነ የእርሻ ፕሮጀክቶች፣ የመስኖ እርሻ ፕሮጀክቶችን እናዘጋጃለን እናዘጋጃለን። ሀብትን ከመሻማት አንጻር በአገሬው ላይ ተጽዕኖ ያሳድራል የሚሉ አስተያየቶችም ይሰነዘራሉ። እነዚህን ሁለቱን እንዴት ነው አስታርቆ መሄድ የሚቻለው? በአንድ በኩል መንግሥት ለዜጎቹ የስራ እድል ለመፍጠር እየሰራው ነው የሚለውን በሌላ በኩል ደግሞ እነዚህ ከውጭ ሀገራት የመጡ የጎረቤት ሀገራት ስደተኞችንም ከህብረተሰቡ ጋር ተቀላቅለው እንዲኖሩ የስራ እድል እንዲያገኙ ትምህርት እድል እንዲያገኙ የማድረጉን ሂደት ማለት ነው የስደተኛ ጉዳይ ብቻ ጉዳይ አይደለም። ስደተኛ ቦርደር ሲሻገር የዓለም አቀፍ ህብረተሰብ ኃላፊነት ነው። የዓለም አቀፍ ህብረተሰብ ስደተኛን ለመርዳት የተለያዩ በርደን ሼሪንግ ወይም ሪስፖንሲቢሊቲ ሼሪንግ ፕሪንሲፕሎች በእነዚያ ስምምነቶች መሰረት የስደተኛ ጉዳይ የዓለም አቀፍ ህብረተሰብ ጉዳይ እንጂ የኢትዮጵያ ሰሞኑን በኢትዮጵያ ይፋ የተደረገው የተቀናጀ የስደተኞች ምላሽ ማዕቀፍ የስደተኞችን አያያዝ በከፍተኛ ሁኔታ እንደሚያሻሽል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽንና የኢትዮጵያ መንግስት አስታውቀዋል። ከኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይኑ ጀማር ጋር ያደረግኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። አድማጮች፣ አሁን በኢትዮጵያ ወቅታዊ ፖለቲካ ጉዳይ ላይ ወዳተኮረ ውይይት እንወሰዳችሁ። በኢትዮጵያ ገዢ ፓርቲ ኢህአደግ ውስጥ ቁልፍ ሚና ያለው የሚባለው ህዝባዊ ወያኔ አርነት ትግራይ ሁለት ወራት ለሚጠጋ ጊዜ ስብሰባ ተቀምጦ የውስጥ ችግሩ ላይ ተወያይቷል። አዲሱ አመራርም መርጧል በጠባብነትና በትምክተኝነት የሚከሳቸው ከሌሎች የኢትዮጵያ ህዝብ ዲሞክራሲያዊ ግንባር አባል ድርጅቶች ጋር አለው የሚባለው ቅራኔው መሠረቱ ምን ይሆን? በዚህ የፖለቲካ አለመግባባት ውስጥ እንዴት ነው የህዝቡ የዲሞክራሲና መልካም አስተዳደር ጥያቄ የሚፈታው? ትዝታ በላቸው ሁለት በኢትዮጵያ ፖለቲካ ንቁ ተሳትፎ የሚያደርጉ ወጣቶችን እናነጋግራለች የውይይቱ ጭብጥ ርዕስ ሰጥታ ተወያዮች ራሳቸውን በማስተዋወቅ ዛሬ ወደሚቀርበው ክፍል አንድ እናልፋለን። በጣም ነው የማመሰግነው አሁን በዚህ ውይይት ለመካፈል ፈቃደኞች ስለሆናችሁ። መጀመሪያ ራሳችሁን ታስተዋውቁልኛላችሁ፣ ከዛ በኋላ በወቅታዊ የኢትዮጵያ ፖለቲካ ሁኔታ ላይ ነው የምንወያየው። ግን መጀመሪያ ራሳችሁን አስተዋውቁን። አቶ መስፍን ነጋሽ። አመሰግናለሁ። ትዝታ ዲኔ ኢትዮጵያ ካሰደደቻቸው ጋዜጠኞች አንዱ ነኝ። የቀድሞ አዲስ ነገር ጋዜጣ መስራችና ዋና አዘጋጅ ነበርኩ ከሌሎች ባልደረቦች ጋር የመሰረት ነው ነው ከተሰደድኩ በኋላ ደግሞ ዋዜማ የሚባል ሬዲዮ ኦንላይን በኢንተርኔት ጀምሬ እሰራለሁ። ከዛ በተጨማሪ እዚህ ስዊድን መሰረቱን ላደረገ አንድ በሰብአዊ መብቶች ላይ ለሚሰራ ድርጅት እሰራለሁ። ዋና ስራዬ እሱ ነው። አመሰግናለሁ መስፍን። አቶ ገረሱ ቱፋ፣ እኔ የምኖረው ሆላንድ ነው። አገር ቤት በነበርኩበት ጊዜ የተማሪዎች ንቅናቄ ውስጥ ነበርኩ። ኢትዮጵያ ውስጥ በሚደረጉ የፖለቲካ ሁኔታዎች ላይ ይሳተፋሉ፣ አስተያየቶች እንሰጣለሁ። አንዳንድ ጊዜም ቮለንተሪሊ ወይም ላይ ዲስካሽኖችን ቮለንተሪ አደርጋለሁ። ይበቃል። እሺ፣ በጣም ነው የማመሰግነው ሁለታችሁንም የምንወያየው ወቅታዊ የኢትዮጵያ ፖለቲካ ሁኔታ ላይ ነው። በሶስት ከፍለን ለማየት እንሞክራለን። የወቅቱን የፖለቲካ ሁኔታ አንድ፣ ህዝባዊ ወያኔ ሓርነት ትግራይ ህወሓት ረዘም ላለ ጊዜ ያደረገው የማዕከላዊ ኮሚቴ ስብሰባና አዲስ አመራር በመምረጥ ያጠናቀቀው ነው። ከዚያ ቀደም ብሎ ደግሞ በውይይቱ ወቅት ለፖለቲካው ቀውስ ምክንያት የሆኑ ብሎ ያነሳቸው ሶስት ጭብጦችን እንመለከታለን። አንድ ራሱ በአመራሩ መካከል አንድነት እንዳልነበረው እና በመጠቃቃት ላይ የተመሰረተ ግንኙነት እንደነበረ እና የአመራርም ድካም እንደነበረ የተነሳበት ከዚያም በላይ ደግሞ ከሌሎች ኢህአደግ አባል ድርጅቶች ጋር ከብሔረ አማራ ዴሞክራሲያዊ ንቅናቄና ከኦፒዲኦ የኦሮሞ ህዝብ ዴሞክራሲያዊ ድርጅት ጋር ስላለው ልዩነት ይሁን ቅራኔ በዚያ ውይይት ላይ የተነሱ ነጥቦች ናቸው። ከዚያ እንግዲህ ህዝብ ያነሳቸው ጥያቄ አለ። በሙስና፣ በኢኮኖሚ ጥቅም መዛባት፣ በሰብአዊ መብት ጥሰት፣ በእስራት፣ በግድያ ላይ ህዝብ ጥያቄ ያለው ያን ተከትሎ ደግሞ አሳሳቢ የሆኑ የእርስ በርስ ግጭቶች በአገሪቱ ውስጥ አሉ። እንዴት ይፈታሉ እነኚህ የሚሉ ጥያቄዎችን እናነሳለን። ኢትዮጵያ በሰላም ያለ ደም መፋሰስ ያለ ህዝብ ግጭት እንዴት ወደ ሰላም ልትሸጋገር እናም ህዝቧ የተመኘውን ዲሞክራሲ እንዴት ልታገኝ እንችላለን የሚለውን ነው ለማወያየት የምንሞክረው። በመጀመሪያ ከግምገማው እንነሳ እስቲ። የህወሀት ማዕከላዊ ኮሚቴ ከአንድ ወር በላይ ስብሰባ ካካሄደ በኋላ መሪዎች የሚላቸውን ዘጠኝ የድርጅቱ ስራ አስፈጻሚ ኮሚቴ አባላት መርጧል። እነሱም ዶክተር ደብረ ጽዮን ገብረ ሚካኤል ዋናው ሊቀመንበር ሲሆኑ ወይዘሮ ፈትለወርቅ ገብረ እግዚአብሔር ደግሞ ምክትል ሊቀመንበር ተመርጠዋል እና በዚህ ላይ ያላችሁን አመለካከት ግለጹልኝ። ምን ለውጥ ያመጣል ለኢትዮጵያ መርካቶ መስፍን ልጀምር። አመሰግናለሁ። እንግዲህ ስብሰባው ረዘም ያለ ጊዜ ነው የወሰደው። ኮስተር ያለ ንግግር ሳይነጋገሩ እንዳልቀሩ ገምታለን። ብዙ መረጃም ባይደርሰን እንደው እዚህም እዛም ከሚሰሙት ነገሮች በመነሳት እና ደግሞ በተለይ የወይዘሮ አዜብ መታገድ የቀድሞ የድርጅቱ ሊቀመንበርና የክልሉ ፕሬዚዳንት መነሳታቸው ይሄ ኮስተር ያለ ንግግር መነጋገራቸውን ያሳያል። ይሄ ማለት ግን የተወያዩበት ጉዳይ ለትግራይ ሕዝብም ሆነ ለኢትዮጵያ ሕዝብ የሚፈይደው ቁም ነገር አለ ብሎ ማረጋገጫ ሊሆን አይችልም። የተመረጡትን ሰዎች በተመለከተ መቼም አንዳቸውም ስለ ዴሞክራሲ በመናገር ወይም ዴሞክራሲን ለማስፋፋት ተራከሩ የምናውቃቸው ሰዎች አይደሉም። ከዚህ ተነስቼ ሳየው፣ ካለፈ ታሪካቸው ተነስቼ ሳየው የተለየ ነገር ያመጡልናል ብዬ ለመገመት በጣም ይቸግረኛል። ሆኖም በውይይቶቻቸው ላይ ያነሷቸውና የደረሱባቸውን መደምደሚያዎች ይሄ በመግለጫው የነገሩን እሱ የፕሮፓጋንዳ እንትን ነው፣ ቁም ነገር ያለው ነገር አይደለም። በትክክል ውስጥ የተነጋገሩበት እና የደረሱበት ቁም ነገር ለኢትዮጵያ አንዳች የሚፈይደው ነገር ካለ ግን ሰዎቹ ምናልባት ለውጥ የሚያመጡ ሊሆኑ ይችሉ ይሆናል። ምክንያቱም በፓርቲያቸውም በፌዴራል መንግስቱም ቁልፍ ሚና የሚጫወቱ ሰዎች ነበሩ፣ እነ ዶክተር ደብረጽዮን እና የተወሰኑት ሌሎቹም። ስለዚህ በሂደት የምናየው ነው የሚሆነው ብዬ ነው ወስደው። መልካም አቶ መስፍን አቶ ገረሱ ቱፋ፣ የሚመጣ ለውጥ የለም ብሎ መደምደም እንደማይቻል ሁሉ አለ ብሎም መከራከር ይቻላል። እና በተለይ ድርጅቱ መካከል አንድነት አልነበረም መጠቃቃት ነበረ የሚለውን ከፈታ ይሄ ለውጥ ማለቴ ነው በአዎንታዊ መልኩ እነኚህ አዲስ የተመረጡት ሰዎች አስተዳደር ላይ ሊያተኩሩ የሚችሉበት ሁኔታ ይኖራል። መስፍን እንዳለው የሰማ ነው። በጣም ትንንሽ መግለጫዎችን ነው። ይህ ስብሰባ ከአይ ቲንክ ከመስከረም ሀያ ሁለት አካባቢ ጀምሮ ነው፣ ላለፉት ሁለት ወራት ነው ሲካሄድ የነበረው፣ በመሀል ላይ እያቋረጡም እየተመለሱበትም። ስብሰባው ልክ በብላክ ቦክስ እንደሚደረግ አይነት ነገር ነው። ከውስጡ ወጥቶ ለሕዝብ ጆሮ የደረሰ እነዚህ ፎርማል የተለመዱ እነዚህ የክራይ ሰብሳቢነት፣ መልካም አስተዳደር እጥረት፣ ኮራፕሽን የተባሉ በጣም በጣም የተለመዱ አይነት ነገሮች ካልሆኑ በስተቀር የተለየ ነገር ወጥቶ ለሕዝብ የተነገረ የለም። ስለዚህ ምንም ማለት አስከባሪ ነው። እነዚህ የተመረጡ የተባሉ ሰዎች ደብረ ጽዮንም ሆኑ ወይዘሪት ፈትለወርቅ የተለመዱ ስሞች ናቸው። እዚህ ውስጥ ላለፉት ሀያ ምናምን ዓመት የቆዩ ሰዎች ናቸው። መስፍን እንዳለው ከዚህ በፊት የተለየ አቋም በማራመድ የሚታወቁ አይነት ሰዎች አይደሉም። ስለዚህ እነሱን ብቻ አይተው የተለየ ለውጥ ያመጣሉ የሚል እምነት በእኔ በኩልም የለም። አገር ውስጥ አሁን በጣም ብዙ ቀውሶች አሉ የፖለቲካ ኢኮኖሚ ሌሎችም ቀውሶች አሉ እነዚህን ነገሮች በምን መንገድ አድሬስ እንዳደረጉ እና እነዚህ ውስጥ ደግሞ በኢህአዲግ በሚባለው ድርጅት ውስጥ ቲፒኤለፍ ዋነኛው ተጫዋች ነበረ ዲሲሽን አብዛኛው ዲሲሽኖችን ኢንፍሉዌንስ ያደርግ የነበረው ይሄ ድርጅት ነው እነዚህ ሰዎች ደግሞ ዋነኛ አክተሮች ነበሩ በተለይ ደግሞ አቶ መለስ ከሞቱ በኋላ ደብረ ጽዮን ከፍተኛውን ሮል ከሚጫወቱ ሰዎች አንዱ ናቸው ስለዚህ አሁን መጥተው ችግሮች እና ቀውሶች ባሉበት ደረጃ አዲስ የሆነ ነገር ይዘው የመጡ ናቸው የሚል እምነት የለኝም። በውስጣቸው አከራካሪ ነገር እንደነበረ የሚያሳየው ሁለት ወር መፍጀቱ ምርጫ ሆነው ለማድረግ የዚህን ያህል ጊዜ መውሰዱ ስብሰባ ራሱ ጨረስን ብለው በተደጋጋሚ ከሁለት ጊዜ በላይ መግለጫው ላይ ሰጥተው ግን ስብሰባውን እንደቀጠሉ ነው የሚያሳየው እና በውስጥ የሚያጨቃጨቃቸው ነገር እንደነበረ ምንም ጥያቄ የለውም። ያ የሚያጨቃጨቃቸው ነገር ግን ለህዝቡ ምን ያህል ውጤታማ ነገር ያመጣል የሚለው ያው የሚታወቅ ነገር የለም። የተለየ ነገር መጠበቅ ከባድ ነው የሚመስለኝ ወደሚቀጥለው ቅንብር እናልፋለን። ሰጠቀእጀላው ሻሉላ ግጅት ደርሷል ምናለን አመሰግናለሁ። አዲሱ ወቅታዊ ጉዳይ ነው ትኩረቱ አሁን ቀደም ብሎ ከቀረበው ርዕሰ ጉዳይ ጋር እያያዛል። በአጭሩ ላስተዋወቅ ሰዓት ስለሌለን ሁለት ተከራካሪዎች አሉን። ጌታቸው አረጋዊ ውራይና የተባለው የግል መጽሔት መርሃ ኤዲተር ነው። ከአዲስ አበባ አቶ ግዛው ለገሰ የዚህ ፕሮግራም ቤተኛ ናቸው። በኢትዮጵያ ፖለቲካ በመጽሐፍ በመወያየት በመከራከር የሚታወቁ ናቸው። ሁለቱ ናቸው የሚወያዩት። ሰሞኑን የሆነውን ነገር በመገምገም ነው የሚጀምሩት። ምን አይነት ተጨባጭ አንድምታ አለው ነው ጥያቄው። አመሰግናለሁ፣ መጀመሪያ ለተሰጠኝ እድል። ምን ትርጉም አለው የሚለውን ስናይ ዋናው ችግር ምንድን ነው የነበረው ኢትዮጵያ ውስጥ የፖለቲካ ችግር አለ የፖለቲካ ቀውስ ውስጥ ነው ያለ ነው። ይሄ ዋናው ችግር ምንድን ነው ብለን ስናይ አንደኛው አቅም የሌላቸው ባለስልጣናት ስልጣን ሰዎች ስልጣን የያዙበት አቅም የሌላቸው ሰዎች ስልጣን የያዙበት እና ስልጣኑን አቢዝ የሚያደርጉበት ሁኔታ ስለዚህ የአመራር ቀውስ ያለበት ነው። አንደኛው ኢትዮጵያ በዚህ የተቸገረችበት እና የልማት የዲሞክራሲ እጦት ብቻ ሳይሆን የሰላምም የሰው ህይወትን አደጋ ውስጥ የሚገባበት ሁኔታ ነው የተፈጠረው። ስለዚህ አሁን ህወሓት ያደረገው ግምገማ ከበጣም ገፊ የሆነ የራሱ ችግር ተነስቶ ነው ያደረገው። ወዶ ነው ያደረገው የሚል እምነት የለኝም። ተገዶ ነው እያሉ ነው። አዎ አዎ፣ ተገፍቶ ነው የገባ። ገባበት ምንድን ነው የገፋው ለማየት አለበት። አሁን ያልኳቸው ችግሮች፣ ሀገራዊ ችግሮች አሉ። ስለዚህ በዚህ መቀጠል አይችልም። ትግራይ ውስጥ ራሱ ፒስ ነዋር በጣም ለትግራይ በጣም ይጎዳዋል። እና የትግራይ ኢንቴሌክቸዋልስ የትግራይ ምሁራኖች ትግራይ ውስጥ የሉም፣ ወጥተዋል። ምቹ ሁኔታ ስለሌለ የትግራይ ባለ ሀብቶች ካፒታል ያላቸው ሀብታሞች ትግራይ ውስጥ የሉም። ምቹ ሁኔታ ስለሌለ ወጣቱ ጉልበት ያለው ማፍራት የሚችል ሀብት መፍጠር የሚችል ሀይል ትግራይ ውስጥ የለም። ስለዚህ ህወሓት በላይነት፣ ትግራይ በላይነት ምናምንና የሚሉ ፐርሰፕሽንስ ተነስቶ የሚመጡ ፕሮፓጋንዳ በተነሳ ደግሞ በትግራይነት ላይ ታርጌት የሆንና ከዛ የተነሳ ፍራስትሬሽንስ ምናምን አለ እነዚህ ችግሮች ነው የገፉትና በሶሻል ሚዲያ ብዙ ወጣቶች ይህን ነገር በጣም ገፉበት። ብዙ ታጋያችም ይሄ ችግር እንዳለ ወደ ለለውጥ እንቅስቃሴ ጀመሩ። ስለዚህ እነዚህ ታጋዮች ውስጥ እዛ አመራር ውስጥ ያሉ አንዳንድ ግለሰቦችም ከአመራር በመተካካት የወጡ ኦልድ ጋርድ የምንላቸውም ይህን ነገር በጣም ገፉበት። ስለዚህ ያ አመራር በነበረበት መሄድ ወደማይችለው ሁኔታ ደረሰ። ስለዚህ ተገድዞ ወደ ግምገማ ገባ። ወደ ግምገማ ሲገባ አሁን የማይግባባ አቅም የሌለው የጋራ ዓላማ የሌለው በጋራ የማይወስን ተግባብቶ ዩኒች ኦፍ ፐርፐዝ ምሮት ሁኔታን የማይገመግም ወደፊት የማይሄድ በኤግዚስቲንግ ኮንትሮቨርሲስ ብቻ የተጠመደ ያለፈውን ድል ብቻ እየዘረዘረ እሱን ላይ የሚኖር አመራር ነበረ። በነገራችን ላይ አሁን የነበረው አመራር የተከበሩ አቶ አባይ ወልዱን ጨምሮ ወደ ስልጣን የመጡበት አኳን በብቃት ያላቸው ያስተሳሰብ ልልና ይሄ ስራ የማስፈጸም ብቃት ተመልምለው አይደለም ወደ አመራር የመጡ አቶ መለስ ነበሩ። ሊቀ መንበር አቶ መለስ ሀሳብም ማፍለቅ መስራትም ይችሉ ነበር። እሳቸውን የሚፈልጓቸው እንደፈለጉ የሚያደርጓቸው ሰዎች ነው ያስጠጉ። መተካካት በሚል ብቃት የነበራቸው ሰዎች አውጥተው እነሱን አመጡ። እነሱም ህወሓትን እንመራለን ብለው የመጡ አይመስለኝም። ወጥ የሆነ ለውጥ መምጣት አለበት የሚል አመራር መጥተዋል። አጠቃላይ ወደፊት የሚያይ የሀገሪቷን ፊቸር ምን ይሆናል ብሎ መድረክ የሚከፍ ይሆናል ብዬ ተስፋ ረጋል። መልካም። በጣም በርካታ ሀሳቦችን አንስተዋል አቶ ጌታቸው። አቶ ግዛው ለእርስዎ ድልሰት በቀደመ ታሪክ የተጠመዱ ምናልባትም አንዳንድ ጊዜ ፈጣን ምላሽ ለመስጠት በሚጠይቁ ነገሮች የሚጠመዱ ለቦታው ለአመራሩ ብቃት የሌላቸው ሁኔታው አስገድዶ ነው ይሄን ግምገማ ያካሄደው ህወሓትና፣ አሁን የመጡት ለውጥ ያመጡ ይችላሉ የሚል እምነት እንዳላቸው ገልጸዋል። ይስማማሉ አቶ ግዛው? ከመጀመሪያ ለድሏ አመሰግናለሁ። እኔ አልስማማም። የማልስማማበት ብዙ ምክንያቶች አሉ፣ ግን እኔ መለስ ብዬ በተለይ በህዝባዊ ወያኔ ያርነት ትግራይ አመራር መደምደሚያ ላይ የወጣውን መግለጫ ብናይና የሾሙትን ሰዎች ብናይ ጥሩ ይሆናል። እኔ ከሶስት መልክ ነው ማየው። አንደኛ የህዝባዊ ወያኔ ያርነት ትግራይ ባህል የፖለቲካ ባህል ሁለተኛ የፖለቲካ ፍልስፍናና የመሪዎቹ ማንነት ማየት ፈልጋሉ። ከመግለጫው በግልጽ እንደምናየው ህዝባዊ ወያነ ሓርነት ትግራይ ከሚከተለው አብዮታዊ ዴሞክራሲ ከሚከተለው የግራ ዘመን ፖለቲካ ሶሻሊዝም ለመውጣት ሀሳብ እንደሌለው ነው በግልጽ ያስቀመጠው። ስብሰባውን ስናነብ የሚያወራው ስለ ግምገማ፣ ስለ ዴሞክራሲያዊ ማዕከላዊነት፣ ስለ መተጋገል የሚሉ የግራ ሴቶችን አንስቱ የተለያዩ የህብረተሰብ ክፍሎች የፓርቲውን መፈክሮች ይዘው የሚቀጥሉበትን የእዝ ሰንሰለት ከላይ ወደታች የሚወርድ ለማስቀጠል እንዳሰበ በግልጽ ያስቀምጦታል። ሁለተኛ የህዝባዊ ወያኔ ሓርነት ትግራይ የፖለቲካን ባህል ብናየው በማንኛውም አጋጣሚ በውስጥ ይሆን በውጭ የተነሱ ችግሮችን የሚፈታበት አንድና አንድ መንገድ ነው። ይህም ሀይል ነው፣ መደምሰስ ነው፣ ማሰር ነው፣ መግደል ነው፣ ማሳደድ ነው። አሁንም የምናየው በግልጽ እየተጠቀሱ ያሉት ነገሮች ኢትዮጵያ ውስጥ ያለውን ሁኔታ ያነሱብን አብዮታዊ ዴሞክራሲ እንደሚለው የጠላት ሀይሎች ናቸውና እነዛን የጠላት ሀይሎች ለመደምሰስ በመጀመሪያ ራሳችንን ብቻ ሳይሆን አጋርና የኢህአደግ አባል ድርጅቶችን ማጥራት አለብን ብለው ነው የተነሱት። ምንድን ነው ማስረጃው በማጥራት ወይም ደግሞ በአጋር ድርጅቶችም ሳይቀር ለውጥ ለማምጣት መፈለጋቸውን ምንድን ነው ማስረጃው ሁለት ኪወርዶች አሉ። አንደኛው አቶ ጌታቸውም እንዳወሩት ህዛዊ ያንያረኑት ትግራይ ራሱን የሚያ እንደ አገር መሪም ነው በመግለጫውም ላይ በአገርም ደረጃ ድርሻችንን አልተወጣንም የሚል አለበት። እና ሁለት ወርዶች አሉ እዛ ላይ። በጣም ኢምፖርታንት የሆነው አንዱ ምንድን ነው ስትራቴጂክ ሊደርሽፕ ወይንም ስትራቴጂክ አመራር መስጠት አልቻልንም የሚላለ። ሁለተኛ ደግሞ በራሳችን ብቻ ሳይሆን በሌሎች አጋርና የአደጋ ባል ድርጅቶችም መተጋገል አለብን ይላሉ። ወርዶ ራሱ መተጋገል አለብን የሚለው ክሊርሊ ተቀምጧል። መልካም። አንድ ድርጅት በተናጥል የሚያደርግ በኋላም በአጠቃላዩ ላይ አንድምታ ሊኖረው የሚችል ለውጥ ለማምጣት ሲፈቅድ መቀበሉ በራሱ እንደ አንድ እርምጃ አይወሰድም ወይ? በተደጋጋሚ የሚነሳ ጥያቄ አለ። ብዙ ጊዜ ደክመናል፣ ደክመ ተሳይተናል ይባላል፣ ትችት ይቀርብበታል። ግን እሱ በራሱ አንድ እርምጃ ሊሆን አይችልም ወይ? እንደ አቶ ጌታቸው ተስፋ በእርግጥ ለውጥ ለማምጣትስ ለምን ተስፋ አይጣልበትም? ምክንያቱም እንድንኖር እሱንም የሚፈትኑበት ባጭሩ፣ ሰዓቱ አለቀ በሚቀጥለው እንመለስበታለን። አሁን ተከታዩ ዝግጅት አፍሪካ በጋዜጦች አዳነች ሳየ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። 103 የሚሆኑ ሰዎች በኢትዮጵያ ምስራቃዊ ክፍል ከተከሰተው ክልላዊ ግጭት ጋር በተያያዘ እንደታሰሩ መንግሥት አስታወቀ። 1300 ኢትዮጵያውያን ከሳውዲ አረቢያ መባረራቸውን ኢትዮጵያ ገለጸች። ግብፅ የኢትዮጵያ ሕዳሴ ግድብ ላይ ዘመቻ የሚያካሄድ አፍሪቃዊ ቡድን እያደራጀች መሆኗ ተዘገበ። የአረብ ሊግ የሕዳሴ ግድብ ግንባታ እጅግ ያሳስበኛል ማለቱ ታወቀ የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ፕሮግራማችን የምንመለከተው አፍሪካ ኒውስ ድረገጽ፣ በኦሮሚያና በሶማሌ ክልሎች ድንበር መካከል በተነሳው የብዙ ሰዎች ህይወት ካጠፋውና ካፈናቀለው ግጭት ጋር በተያያዘ እስካሁን ባለው ጊዜ 103 ሰዎች መታሰራቸውን የኢትዮጵያ መንግሥት ማስታወቁን ጠቅሷል። ከታሰሩት መካከል 98 ከኦሮሚያ ክልል አምስት ደግሞ ከኢትዮጵያ ሶማሌ ክልል መሆናቸውን የማስታወቂያ ሚኒስትር ነገሪ ለንጮ ማረጋገጣቸውን የፋና ብሮድካስቲንግ ኮርፖሬሽን መዘገቡን አፍሪካን ኒውስ ድረገጽ ጠቅሷል። ሌሎች በሶማሌ ክልል በኩል በግጭቱ በመሳተፍ የተጠረጠሩ 24 ሰዎች እየተፈለጉ ናቸው ሲሉ ሚኒስትሩ እንደተናገሩ የሶማሌ ክልል አስተዳደር ተጠርጣሪዎችን መያዝ ላይ እያመነታ ነው የሚሉ ወሬዎች ተናፍሰው እንደነበር ድረገጹ አክለዋል። በሁለቱ ማህበረሰቦች መካከል በተካሄደው ግጭት ምክንያት የተፈናቀሉትን በብዙ ሺዎች የሚቆጠሩትን ሰዎች መልሶ ለማቋቋም መንግስት እየሰራ ነው ሲሉ ሚኒስትሩ መናገራቸውን አፍሪካ ኒውስ ድረገጽ ጠቅሶ ለችግሩ ዘላቂ መፍትሔ ለማግኘት መንግስት እየጣረ መሆኑን ጨምሮ ገልጿል። ዋሽንግተን ፖስት ጋዜጣ ድረገጽ በዘገበው መሠረት ከ1300 በላይ የሚሆኑ ዜጎቿ ከቅርብ ጊዜያቱ ወዲህ ከሳውዲ አረቢያ እንደተባረሩ ኢትዮጵያ ገልጻለች። ህጋዊ ፈቃድ የሌላቸው የውጭ ሀገር ተወላጆች በፈቃዳቸው እንዲወጡ ሳውዲ አረቢያ ማስጠንቀቂያ ሰጥታ እንደነበር ድረገጹ አክሏል። የኢትዮጵያ መንግስት ዜጎቻችን በሰላም ወደ ሀገራቸው እንዲመለሱ ከሳውዲ አረቢያ ጋር እየሰራ ነው ሲሉ በውጭ ጉዳይ ሚኒስቴር የዳያስፖራ ጉዳይ ዋና ስራ አስኪያጅ አቶ ደመቀ አጥናፉ መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ አውስቷል። ሳውዲ አረቢያ ባለፈው መጋቢት ወር ህጋዊ ፈቃድ የሌላቸው መጤዎች ሁሉ ከሀገሪቱ እንዲወጡ ካስታወቀችበት ጊዜ አንስቶ ከሰባ ሺህ በላይ የሚሆኑ ሰዎች ወደ ሀገራቸው እንደተመለሱ የኢትዮጵያ ባለሥልጣኖች ጠቁመዋል። የጊዜው ገደብ ወደ ሰኔ ወር የተራዘመ ቢሆንም አብዛኞቹ ፍልሰተኞች ከሀገሪቱ አልወጡም፣ ይላል የዋሽንግተን ፖስት ጋዜጣ ድረገጽ። ከአራት መቶ ሺህ በላይ የሚሆኑ አብዛኞቹ በቤት ሰራተኛነትና በእርሻ ስራ የተሰማሩ ኢትዮጵያውያን በሳውዲ አረቢያ እንደሚኖሩ ይገመታል። አብዛኞቹ ኢትዮጵያውያን ሕገ ወጥ በሆነ መንገድ ሳውዲ አረቢያ የሚገቡት በየመን በኩል ሲሆን፣ ቤተሰቦቻቸው የሚተዳደሩት እነሱ በሚልኩት ገንዘብ ነው። ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋጅ ድርጅት እንደሚለው በዓለም ዙሪያ ያሉት ኢትዮጵያውያን እንደ አውሮፓ አቆጣጠር በ2015 ዓ.ም አቻምና ማለት ነው ወደ ሀገራቸው ኢትዮጵያ የላኩት ገንዘብ መጠን አራት ቢሊዮን ዶላር መድረሱን ገልጿል ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሁፍ። ሚድልስት ሞኒተር ድረገጽ ደግሞ ግብጽ በኢትዮጵያው ታላቁ የህዳሴ ግድብ ግንባታ ላይ የተቃውሞ ዘመቻ የሚያካሄድ አፍሪካዊ ቡድን እያቋቋመች ነው ይላል። ቡድኑ ከአፍሪካ ሀገሮች ውህደት ጋር እንደሚሰራና የኢትዮጵያ ውሃ ውጥን የሚያደርሰውን ቀውስ እንደሚከታተል አልሾሩክ የተባለ የግብጽ ጋዜጣ መግለጹን ሚድልስት ሞኒተር ድረገጽ ጠቅሷል። ድረገጹ አያይዞም የኢትዮጵያ ውሃና የመስኖ ሚኒስትር ያሉትን ጠቅሷል። የህዳሴ ግድብ ግንባታ ስራ ለአንድ ደቂቃ እንኳን አያቆምም። ይህም የሀገራችን ጽኑ አቋም ነው። ኢትዮጵያ የውሃ ሀብቷን ኤነርጂ ለማምረት ለልማትና ድህነትን ለማጥፋት የመጠቀም መሰረታዊ የሆነ መብቷ ነው ሲሉ ባለሥልጣኑ መናገራቸውን ዘግቧል። የግብፅ የውሃ ጉዳይ ጠበብት ግድቡ ግብፅ በዓመት 55.5 ቢሊዮን ኪቢክ ሜትር ውሃ የማግኘት እድሏን ይጎዳል ይላሉ። ኢትዮጵያ በበኩሏ የግድቡ መገንባት ሱዳንና ግብፅን ለመሳሰሉት ሀገሮች የኤሌክትሪክ መብራት በማቅረብ ይረዳል እንጂ አይጎዳቸውም እንደምትል ሚድልስት ሞኒተር ድረገጽ አስገንዝቧል። ኢጅፕት ኢንዲፐንደንት የተባለው ድረገጽ በበኩሉ የታላቁ የህዳሴ ግድብ ግንባታን በሚመለከት ኢትዮጵያ፣ ግብፅና ሱዳን በቅርቡ በተገናኙበት ወቅት ልዩነት መፈጠሩን ምክንያት በማድረግ የአረብ ሊግ ጉዳዩ እንዳሳሰበው ባለፈው ቅዳሜ አስታውቋል ይላል። የአረብ ሊግን ያሳሰበው በናይል ወይም በአባይ ወንዝ ዙሪያ የሚኖሩት በሚሊዮኖች የሚቆጠሩ ሰዎች ለውሃ ባላቸው ተደራሽነት ሊገጥማቸው የሚችለውን ችግር በማጤን ነው ሲል ድረገጹ ጠቅሷል። ኢትዮጵያ በቂ ትብብርና የማስተባበር ስራ እያሳየች መስሎ አይሰማንም። ኢትዮጵያ የግድቡን ስራ ለማካሄድና ለመስኖ ለመጠቀም ያላት እቅድ ግልጽ ስላልሆነ ያሳስበናል፣ ሲሉ የአረብ ሊግ ዋና ጸሐፊ አሕመድ አቡል ጋይት መናገራቸውን ድረገጹ ጠቁሟል። ዋናው ጸሐፊ ይህን ያሉት ግድቡ በአባይ ግርጌ የተፋሰስ ሀገሮች ላይ ከውሃ ተደራሽነት አንጻር ሊኖረው የሚችለው አንድምታን በሚመለከት በያዝነው ወር ሶስቱ ሀገሮች የሚያካሂዱት ድርድር በመቋረጡ ነው ይላል ድረገጹ ላይ የወጣው ዘገባ። አቡል ጋይት ካይሮ በተደረገው አራተኛው የአረብ የውሃ መድረክ ላይ ባደረጉት ንግግር ከአረብ ሀገሮች የበዛ ሕዝብ ያላት ግብፅ የውሃ ጸጥታ ጉዳይ የአረብ ሀገሮች ብሔራዊ ጸጥታ ነው ማለታቸውን ኢጅፕት ኢንዲፐንደንት ድረገጽ ገልጿል። በአሁኑ ወቅት አራት መቶ ሚሊዮን የሚሆኑ በናይል ወንዝ ዳርቻ የሚኖሩት ሰዎች እንደ አውሮፓ አቆጣጠር በ2050 ዓ.ም ም በ33 ዓመታት ውስጥ ማለት ነው አንድ ቢሊዮን የሚደርሱ በመሆናቸው ግብፅ በናይል ወንዝ በኩል ከኢትዮጵያ ደጋማ ቦታዎች የምታገኘው የውሃ ድርሻ 85 ከመቶ በመሆኑ ኢትዮጵያ የተሻለ ግልጽነትና ትብብር እንድታሳይ ጥሪ አድርገዋል ይላል ድረገጹ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና የግብፁ ፕሬዚደንት አብደልፋታህ አልሲሲ ስለ ድርድሩ አጣብቅኝ ውስጥ መግባት ጉዳይ ለመነጋገር በመጭወር ካይሮ እንዲሰበሰቡ ቀጠሮ መያዙን የኢጅፕት ኢንዲፐንደንት ድረገጽ ጠቁሟል። አድማጮች ቀደም ሲል ትዝታ በኢትዮጵያ ወቅታዊ ጉዳይ የጀመረችው